የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ተጀምሯል። እንደምናመሻችሁ የዛሬ አርብ መጋቢት 6 2011 ዓ.ም ምሽት ያሰናዳናቸውን ዝግጅቶች ይዤ አብሬያችሁ የማመሸው ጽዮን ግርማ ነኝ። ኒውዚላንድ ውስጥ በሚገኝ ሁለት መስጂድ ላይ የደረሰ ጥቃት እስካሁን ባለን መረጃ መሰረት 49 ሰዎች ሞተው ከ20 በላይ መቁሰላቸው ተገለጸ። ብዙ ጥይቶች የጎረሰ አንድ ትልቅ ጠመንጃ ይዘው ወደ መስጅዱ ተጠጋ። ከዚያም ሁሉም ላይ በሩምታ መተኮስ ጀመረ። ሰውም በሩን እየከፈተና መስኮቶቹን እየሰበረ ማምለጥና መሮጥ ያዘ። ዝርዝር ዘገባውን ከዜና በኋላ ይዘን እንመለሳለን። በሌላ በኩል እሁድ የተከሰከሰውና 157 ሰው ያለቀበት የኢትዮጵያ አየር መንገድ ንብረት የሆነው በረራ ቁጥር ኢቲ 302 የተመዘገበው ቦይንግ 737 ማክስ ኤት ጄት አውሮፕላን ውስጥ ሕይወቱ ያለፈ የ27 ዓመት ወጣት ተሳፋሪ እናት አነጋግረናል። ኳንኛ አሁን ኢትዮጵያ ውስጥ ያለን ብሄረሰቦች ቀርተን ሁላችሁም ይው የዓለሙም ሁሉ አንድ ላይ የሆናችሁ እችው ነች ብሎ ነው እግዚአብሔር እዚች ጋር ያሳየን። በእውነት በቃ ሁሉም አንድ ላይ በቃ እዚችው ጋር በቃ የመጨረሻ እቺ ነች። ካፈራ እናልፍም በቃ። ወይዘሮ ሜልካ ይማም ናቸው። አነጋግረናቸዋል። የልጅ ሞት ለእኔ ማስተማሪያ ሆኖኛል ይላሉ። በሙሉ ዘገባ እንመለስበታለን። ጋቢና፣ ቪኦኤ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም። አጠርላሉ የምሽቱ ዜናዎች። በድጋሚ ተመልሼ መጥቻለሁ። ኒውዚላንድ ውስጥ በሚገኙ ሁለት መስጂድ ላይ በደረሰ ጥቃት እስካሁን ባለን መረጃ መሰረት 49 ሰዎች ሞተው ከ20 በላይ መቁሰላቸው ተገለጸ። እስካሁን ሶስት ወንዶችና አንዲት ሴት በቁጥጥር ስር ውለዋል በጥርጣሬ ማለት ነው። ጎረቤት አውስትራሊያ በሰጠችው አስተያየት ጥቃቱን ያደረሱት አክራሪ ቀኝ ክንፍ ሽብርተኞች ናቸው ትላለች። አድማጮች፣ የዚህን ዘገባ ዝርዝር ከዜናው በኋላ ይዘን እንመለሳለን። የአቪዬሽን መርማሪዎች ባለፈው እሁድ ኢትዮጵያ ውስጥ ተከስክሶ አንድ መቶ ሀምሳ ሰባት ሰዎችን ሕይወት ባጠፋው የኢትዮጵያ አየር መንገድ ቦይንግ ጀት አውሮፕላን ላይ አንድ ባልተለመደ አቅጣጫ የሰፈረ ሚዛን ጥበቃ መሳሪያ ማግኘታቸው ታውቋል። ስለ ጉዳዩ እውቀት ያላቸው ምንጮች የሚዛን ጥበቃው መሳሪያ ያልተለመደ አቀማመጥ ባለው ጥቅምት ወር ከተከሰከሰው የኢንዶኔዥያ ላየን አየር መንገድ ጀት አውሮፕላን ጋር እንደሚመሳሰል ገልጸዋል። የበረራ መረጃና ድምጽ የሚቀርጹ ቋቶች ለምርመራ ፈረንሳይ መግባታቸው የሚታወቅ ነው። በሳተላይት የተመዘገበ መረጃ ባሳየው መሰረት የኢትዮጵያው አየር መንገድ በረራ 302 እና 189 ሰዎች ያለቁበት የኢንዶኔዥያው ላይን አየር መንገድ በረራ ስድስት መቶ አስር አውሮፕላኖች በመቶዎች ጫማ ለሚቆጠር ርቀት አቅጣጫ አልባ ላይናታች እየተንገዳገዱ ይበሩ ነበረ። ይህም አብራሪዎቹ አውሮፕላኖቹን ለመቆጣጠር ይታገሉ እንደነበር ያሳያል። ሁለቱም የአውሮፕላኖቹ ሰራተኞች ወደ ተነሱባቸው ማረፊያዎች ለመመለስ ጠይቀው ነበር። ሁለቱም አደጋ የደረሰባቸው አውሮፕላኖች ቦይንግ ሰባት ሰላሳ ሰባት ማክስ ኤት የተባሉ አዲስ ጀት አውሮፕላኖች ናቸው። ዩናይትድ ስቴትስ ከሰላሳ በላይ የሚሆኑ ሌሎች አገሮች ኢትዮጵያ ላይ ከደረሰው አደጋ በኋላ ቦይንግ 737 ማክስ ኤት ጀት አውሮፕላኖች እንዳይበሩ አግደዋል። 5000 የሚሆኑ ቦይንግ 737 ማክስ ኤት ጀት አውሮፕላኖች እንዲመረቱ ታዞ ስለነበረ ኢንዱስትሪው የፋይናንስ ችግር ሳይገጥመው አይቀርም ተብሏል። የዩናይትድ ስቴትስ ወታደራዊ ኃይል ከአንድ ሳምንት ባነሰ ጊዜ ውስጥ በአልሸባብ አማጽያን ላይ ሶስት የአየር ድብደባ አካሂዷል። ባለፈው ዓመት የበዛ የአየር ድብደባ የተፈጸመበት ተብሎ ነበረ። በያዝነው ዓመትም የሚቀጥለው የአየር ድብደባ ታዲያ ካለፈው ዓመት ሶስት እጥፍ ሊሆን ይችላል ተብሏል። የአፍሪካ ኮማንድ ወይም እዝ በገለጸው መሰረት ባለፈው ረቡዕ በታችኛው ጁባ ክልል ማላያል አጠገብ በተካሄደው የአየር ድብደባ ሶስት አማጽያን ተገለዋል። አካባቢውን ይጠብቁ የነበሩ የሶማሊያ ብሔራዊ ጸጥታ ኃይሎች ላይ ተኩሱ የነበረው አማጽያን ኢላማ ያደረገ ራስን የመከላከል የአየር ድብደባ ነው ብሏል የአፍሪካው ኮማንድ አሜሪካውያን ወታደሮች ግን መሬት ላይ አልነበሩም። ባለፈው ማክሰኞ ደግሞ በታችኛው ሸበሌ ክልል ሁሉ አካባቢ ሁለት የአልሸባብ አማጽያን በአየር ድብደባው ተገድለዋል። ባለፈው ሰኞ በሶማሊያ ብሔራዊ ሰራዊት ወታደሮችና የሶማሊያ አጋሮቻቸውንም ያማክሩ በነበሩ የአሜሪካ ወታደሮች ላይ ጥቃት የከፈቱ ስምንት አማጽያን በአየር ድብደባ ተገድለዋል ተብሏል። አድማጮች ለሰዓቱ የያዝ ናቸው። አጠር ያሉ የምሽቱ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁን ቆዩ። Gabina V O A. Yeah, Gabina, we're talking about Avran, Kadmas in Sugar. Gabina V O A. Let's cross boundaries together. የምትከታተሉት ከአሜሪካ ድምጽ የሚተላለፈውን የጋቢና ቪዮ ዝግጅታችን ነው። ወደ ቀዳሚው ዘገባችን እናልፋለን። ኒውዚላንድ ውስጥ በሚገኙ ሁለት መስጂድ ላይ የደረሰ ጥቃት እስካሁን ባለን መረጃ መሰረት 49 ሰዎች ሞተው ከ20 በላይ መቁሰላቸው ተገለጸ። እስካሁን ሶስት ወንዶችና አንዲት ሴት በቁጥጥር ስር ውለዋል። ጎረቤት አውስትራሊያ በሰጠችው አስተያየት ጥቃቱን ያደረሱት አክራሪ ቀኝ ክንፍ ሽብርተኞች ናቸው ትላለች። ከሲድኒ ፊል ሜርሴሪ የላከውን ዘገባ አዲሱ አበበ ይዞታል። ዛሬ አርብ በቀትር የጁማ ጸሎት ላይ የነበሩ በመቶዎች የሚቆጠሩ የእምነቱ ተከታዮች እንደተሰበሰቡ ነበር በሁለቱ የክርስቲን ቸርች ከተማ መስጊዶች ላይ ጥቃቱ የተሰነዘረው። አህመድ አል ማሐሙድ ለኒውዚላንድ ቴሌቪዥን በሰጠው ቃል ከጥቃቶቹ አንዱ እንዴት እንደተከሰተ ይናገራል። ብዙ ጥይቶች የጎረሰ አንድ ትልቅ ጠመንጃ ይዘው ወደ መስጅዱ ተጠጋ። ከዚያም ሁሉም ላይ በሩም ጣ መተኮስ ጀመረ። ሰውም በሩን እየከፈተና መስኮቶቹን እየሰበረ ማምለጥና መሮጥ ያዘ። አንድ የ28 ዓመት ተጠርጣሪ በቁጥጥር ስር የዋለ ሲሆን ነገ ቅዳሜ ፍርድ ቤት ይቀርባል ተብሏል። የአውስትሬልያ ጠቅላይ ሚኒስትር ስካት ሞሪሰን እንደ ገለጡት በቁጥጥር ስር የዋለው ተጠርጣሪ አውስትሬልያዊ ዜጋ ነው። ሲገልጹትም ቀይን ክንፍ አክራሪ ሽብርተኛ ነው ብለውታል። የኒውዚላንዷ ጠቅላይ ሚኒስትር ጃሲንዳ አርደርን በበኩላቸው ሲናገሩ እለቱ ከጨለማ ቀናት አንዱ ነው ብለው ድርጊቱም የሽብርተኞች ጥቃት እንደሆነ አመልክተዋል። የዚህ ጥቃት ብዙዎቹ ሰለባዎች ኒው ዚላንድ የሚገኙ ፍልሰተኞች ሊሆኑ ይችላሉ፣ ስደተኞችም ሊኖሩበት ይችላል። ኒው ዚላንድን ሀገራቸው ለማድረግ የወሰኑ ማለቴ ነው። ደግሞም ሀገራቸው ነች ኒው ዚላንድ። እነሱ እኛ ማለት ናቸው። ይህን ጥቃት የፈጸሙ ወገኖች ግን ከእኛ አይደሉም። ኒውዚላንድ ውስጥ ቦታ የላቸውም። ከጥቃቱ በኋላ ኒውዚላንድ ላይ የሚሰማው የሽብር ስጋት ከአነስተኛ ወደ ከፍተኛ ደረጃ ደርሷል። የጥቃቱ አድራሽ ተጠርጣሪዎች በሙሉ ስላልተያዙ፣ ህዝቡ ጥቃት ከደረሰበት መስጊድ ራቅ እንዲል ፖሊስ አስጠንቅቋል። መስጊዱም ራሱ ላልተወሰነ ጊዜ ዝግ እንዲሆን ባለሥልጣናት ተናግረዋል። ከተማይቱ የተወረረች ያህል ጸጥታ የሰፈነባት ብትሆንም እስካሁን ዝግ ሆነው የቆዩት ትምህርት ቤቶች ግን ተከፍተዋል። የኒውዚላንድ ጦር ኃይል አንዲት መኪና ላይ የተጠመደ ፈንጂ ማምከኑም ታውቋል። መሐመድ ጀማል ከታጣቂዎቹ አንዱን እንዳየው እንዲያውም ፊት ለፊት እንደተፋጠጠ ይናገራል። አልፎኝ ሄደ። እኔም ስማ አንተ፣ ምን እያደረክ ነው አልኩት። መልስም አልሰጠኝ፣ ግን ትኩር ብሎ አየኝ። ከዚያም በተርታ ከአጠገቤ ተነሥቶ መተኮስ ጀመረ። እኔም ሮጬ አመለጥኩ። ብዙዎች ሞቱ፣ የቈሰሉም ነበሩ። በማኅበራዊ ስብጥሯ በምትኩራራውና የአራት ነጥብ አምስት ሚሊዮን ሕዝብ መኖሪያ በሆነችው ኒውዚላንድ ትናንት ሐሙስ የደረሰው ጥቃት ያልተጠበቀ መሆኑ ይነገራል። እናም ይህን የሽብርተኞች ጥቃት ዩናይትድ ስቴትስ አጥብቃ አውግዛለች። ፕሬዚዳንት ዶናልድ ትራምፕ ዘግናኝ ግድያ ሲሉ የገለጡት ይህ ጥቃት አረመናዊ የጥላቻ ድርጊት እንደሆነም አመልክተዋል። ቀደም ሲልም ከዋይት ሀውስ ቃል አቀባዩዋ ሳራ ሳንደርስ ይፋ ባደረጉት መግለጫ ዩናይትድ ስቴትስ ድርጊቱን በጽኑ እንደምታወግዝ አመልክተው ሰለባዎቹንና ቤተሰቦቻቸውን በጸሎታችን እናስባቸዋለን ሲሉም አስፍረዋል። አክለውም ይህን አስከፊ ድርጊት በመኮነን ከኒውዚላንድ ሕዝብና መንግሥት ጎን እንቆማለን ብለዋል። አዲሱን ለዘገባው እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። የተባበሩት መንግስታት ድርጅት በወደቀው የኢትዮጵያ አየር መንገድ አውሮፕላን ህይወታቸውን ላጡ ባልደረቦች በዛሬ ዕለት ጄኔቫ በሚገኘው የድርጅቱ የአበባ ጉንጉን በማስቀመጥ የመታሰቢያ ስነስርዓት አካሂደዋል። በስነስርዓቱ ላይ ለአደጋው ሰለባዎች የመታሰቢያ አበባ ጉንጉን ያኖሩት የመንግስታቱ ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ በአደጋው የሞቱትን የመስሪያ ቤታችንን ቤተሰብ አባላት እነሱንም ብቻ ሳይሆን የሌሎችም አጋሮቻችን የሆኑ የሲቪል ማህበረሰብ እና የሰብአዊ መብት የእርዳታ ተቋማት ባልደረቦችን ጨምሮ በአደጋው ህይወታቸውን ያጡትን ሁሉ በአንድነት በታላቅ ሀዘን እናስባቸዋለን ብለዋል። በዚህ እጅግ የመረረ ሀዘን ላይ ላሉት ቤተሰቦችና ወዳጆቻቸው ሁሉ ለኢትዮጵያ ህዝብና መንግስት እጅግ ጥልቅና ልባዊ ሀዘናችንን እንገልጻለን ብለዋል። ባለፈው እሁድ በተከሰከሰው የኢትዮጵያ አየር መንገድ አውሮፕላን ህይወታቸውን ካጡት መካከል የአውሮፕላኑ የበረራ ሰራተኞችን ጨምሮ አስራ ሰባቱ ኢትዮጵያውያን ሲሆኑ አራቱ ዋና ቢሮ ዩናይትድ ስቴትስ ባልቲሞር የሆነው ካቶሊክ እርዳታ ድርጅት ካቶሊክ ሪሊፍ ሰርቪስ የተባለው የሰብዓዊ እርዳታ ግንባታ ድርጅት የኢትዮጵያ ቢሮ ሰራተኞች ናቸው። የበጎ አድራጎት ድርጅቱ ዋና መስሪያ ቤቱ አደጋው እንደደረሰ ባወጣው መግለጫ በባልደረቦቹ ሞት ማዘኑን ገልጿል። አራቱ ሰራተኞችና በህይወት ዘመናቸው በሲቪል በሰብአዊ የእርዳታ ስራ ላይ

የሚጠይቀው መስዋዕትነት ሳይቆጥሩ የመስሪያ ቤታችንን ተልዕኮ ለማሳካት ያለመታከት ላበረከቱት አስተዋጽኦ እናከብራቸዋለንም ብለዋል። ለቤተሰቦቻቸው ወዳጅ ዘመዶቻቸው ሁሉ ማዘናቸውንም ገልጸዋል። የበጎ አድራጎት ድርጅቱ የኢትዮጵያ ቢሮ የሰው ኃይል አገልግሎት ስራ አስኪያጅ ወይዘሮ አይናለም ደመቀን ትላንት ማምሻውን ከአዲስ አበባ በስልክ አግኝተን አነጋግረናቸው ነበር። አራቱ ባልደረቦቻቸው በእድሜም በትምህርት ብቃታቸው ገና ብዙ መስራት በሚችሉበት እድሜ ተነጠቅን፣ ቤተሰቦቻቸውንም ለመረራ ሐዘን ተጋለጡ ብለዋል። ቆንጅት ታይናት ያነጋገረቻቸው። አመሰግናለሁ። መቼም እንደዚህ አይነት በጣም አሰቃቂ የሆነ አደጋ እውነት ለመናገር አብረን ከሚሰሩት ሰዎች መካከል የሚሆን ነገር መሆኑ በጣም ለኛ አስደንጋጭ ነበረ። መጀመሪያ ነው ወሬውን ስሰማ ማለት ነው። እና በጣም ሁላችንም አዝነናት እኛ ብቻ ሳንሆን ኢትዮጵያ ህዝብ የዓለምን ህዝብ ሁሉ ያዘነበት ከፍተኛ አስጠቃቂ አደጋ ነው ማለት ይችላለሁ። አራት ባልደረቦቻችሁ ናቸው በዛ አውሮፕላን ውስጥ የነበሩት? አዎ አራት ናቸው እና ለስልጠና ወደ ናይሮቢ እና ሪጅናል ኦፊሳችን፣ እዛን ያለው በሪጅናል ና በካንትሪ ፕሮግራሙ ማለት በሲያሬ ኢትዮጵያ ጋር የተገናኘ ትሬኒንግ ነው እንግዲህ ሊወስዱ ሄደው ይሄንን እንግዲህ አሳዛኝ የሆነ አድርገ የደረሰባቸው። እስቲ የአራቱንም ስማቸውንና የስራ ድርሻዎቻቸውን የነበረውን ይግለጹልን። እሺ፣ ከአራቱ ሰዎች መካከል አንዷ ሴት ነች። ከሴቷ ብጀምር ሳራ ቻላቸው ትባላለች። የሂሳብ ባለሙያ ነች። ቢያንስ ዘጠኝ ዓመታት በተለያዩ ዲፓርትመንቶች እዛ ጀምራል። አሁን ደግሞ ሌላ ወደ ፕሮግራም ዲፓርትመንት ላይ በግራንት ማኔጅመንት ስራ የነበረችው አንዱ አሳነች። ሌላው ጌትነት አለማየሁ በሙያው እንደዚሁ የፕሮክመንት ሰው ነው። ብዙ ከግዥዎች ጋር በተገናኘ ሙያ የነበረው ሰው ነው። ሶስተኛው ሙሉ ሰው አለሙ ይባላል ፋይናንስ ዲፓርትመንት ውስጥ በሲኒየር ፋይናንስ ኦፊሰር ሆነው ሲሰራ የነበረ ነው። አራተኛው አቶ ስንታየው አይመኩ ይባላል። እሱም ከቀዚሾ ጋር ተገናኘ ማኔጀር ሆኖ ሲሰራ የነበረ ነው እና እነዚህ ባለሙያዎች ናቸው። ሁለቱ በእድሜያቸው መካከለኛው ሰላሳ ውስጥ ያለ እድሜ ሲሆን ሁለቱ ደግሞ መካከለኛ አርባ እድሜ ውስጥ የሚገኙ ባለሙያዎች ነበሩና ከትምህርትም ደረጃም ቢሆን ከስራም ባላቸው የሙያ ደረጃ በጣም የተመሰገኑ ሰዎች የነበሩ ናቸው። ገና ብዙ ይሰራሉ ተብለው የሚገመቱ ሰዎች ናቸው እና በጣም ነው ነው ልባችን የተነካው በተለይ ባላቸው ከሰው ጋር የመግባባት ከስራውም አኳያ ቀላል የሚባል አይደለም። ኤ ኦርጋናይዜሽን መስራት ማለት መደበኛ ስምንት ሰዓታችንም ጠብቀን የምንሰራ ሰዎችም አይደለንም። በተለያየ ጊዜ ቅዳሜ ሁሉ ገብቶ መስራት አለ። ከስራ ሰአት ውጭ መስራት፣ ቤተሰቦች እንደምንረዳው ባለትዳር እና የልጆች አባቶች አሉባቸው። የሳራን አላወኩኝም። ታራና ሙሉ ሰው ትዳር አልመሰረቱም። ስንታየውና ጌትነት ማቶ ትዳር የመሰረቱት ጌትነት የአንድ ልጅ አባት ነው፣ ባለ ትዳር እና የአንድ ትንስ ልጅ ስንታየው ባለ ትዳር እና የሦስት ልጆች አባት ነው። ታራም ደግሞ ጮኛ ኖሯት ለማግባት ሀሳብ ላይ ነበረች ነበረች። ቅርብ ጊዜ ነው ቤተገዛችው፣ ሁለት ወር እንኳን ያለው አይሆናትን። እንደዚህ ነው ትንሽ እንደው ምን አይነት ሁኔታ ላይ ናቸው ቤተሰቦች? ያ እንግዲህ የኢትዮጵያ ሕዝብ ጎረቤቱ ምኑም፣ የመስሪያ ቤት ሰው እንግዲህ እየተመላለሰ እያጽናና ነው የሚገኘው። በጣም ከባድ ነው። ቅድም እንዳልኩት ሰው መቼም አስከሬን ይዞ ካልቀበረ ትንሽ እንግዲህ ብዙ ጊዜ በባህላችን ያው አስከሬን እንደው እርማችንን ካወጣን በኋላ ትንሽ የመረጋጋት ነገር ይኖራል። የነዚህ ግን እስካሁን እንግዲህ ቀብር ስመስራት ይችላል ተፈጸመ ያስቸግራል። በጣም ብዙ ምንም ተጽናኑ ማለትም የሚያስቸግር ሁኔታ አለው እና ጌትነት ጋ የሚሄድ ቅሶች ነበሩ እና እነሱም ምንድነው ምንም ምንም ነገር አንበላም ብለው ነው ቤተሰቡ እናቱና ቤቶቹ ምንም ምግብ የሚባል ውሃም የሚባል ነገርን በጣም ብለን እንዴት እንደዚህ ታደርጋላችሁ ብለን ከአንድ ሰዓት በላይ ትምህርት እየሰጧቸው ነበር። እዛው ከለቀተኞቹ እንደሰማሁት ምንም አንቀምስም ብለዋል ነው እንግዲህ የተባለ ራለ ሌሎችም ጋር እንግዲህ ተመሳሳይ ነገር ነው የሚኖር። ከቢሮም ደረጃ ለሁላችንም ከባድ ነው። ስራ ነበረንም ቢሮ ዝግ ነበር። ያው ሳፉ በየቦታው ለቅሶም እየደረሰም ድንጋጤ ሆኑ እንትናለን ስራ አልነበረንም። ሐሙስ ያው እንዲሁም ብንገባም ምንድን ነው ከውጭ ድርጅቱ ሰራተኛውን ተጎድቷል፣ ሳይኮሎጂካሊ ብዙዎቹ ሊቸገሩ ይችላሉ በሚል ከታንዛኒያ እና ከኡጋንዳ ፕሮፌሽናል ካውንስለርስ ናቸው ዛሬ ቀኑን ሙሉ ነት በጣም የሚጠቅም አይነት ትምህርት ነው ያደረጉት። ረዳ ሰራተኛውን ቀላል እንዳልሆነ እነሱም ቀላል እንዳልሆነ እነሱም አውቀዋል። ለዛ ነው ድርጅቱን ሳቤታችንም ይህንን አስቦ ካውንስሊንግ ሰፖርት ለሰራተኛይም የምክር አገልግሎት ያስፈልገዋል። ጥሩ ጥሩ ነገሮችን የምክር አገልግሎት በደንብ ነው የሚያስፈልገው። ምክንያቱም አሁን ለምሳሌ ያህል ቻይና ቲታክ ክፍል ብንወስድ አብረው እንግዲህ በግሩፕ ነው እንግዲህ ሰው የሚቀመጠው ዞር ብለን እዚህ ጋር የሚቀመጠውን ሰው ባዶ ጠረጴዛና ወንበር ማየት ራሱ እንግዲህ ምን ያህል እንደሚያስቸግረው እውነት ነው። አራት ሰው አንድ ሰው እንኳን ምን ያህል እንደሚቀዱ እንኳን አራት ሰው የበጎ አድራጎት ድርጅቱ የኢትዮጵያ ቢሮ የሰው ኃይል አገልግሎት ስራ አስኪያጅ ወይዘሮ አይን አለም ደመቀን ትላንት ማምሻውን ከአዲስ አበባ በስልክ ያነጋገረቻቸውን ቆንጅታይን እናመሰግናለን። ተከታዩ ዘገባም ከዚሁ ከአደጋው ጋር የተያያዘ ነው። ወይዘሮ ሚልካ ይማም ናይሮቢ ነው የሚገኙት። የአምስት ልጆች እናት ሲሆኑ በዚህ አደጋ ህይወቱን ያጣው የ27 አመቱ ሲድራክ ጌታቸው ሁለተኛ ልጃቸው ነበር። ቅዳሜ ዕለት ወደ እርሳቸው እንዲመጣ በቆረጡለት ትኬት በማርፈዱ ምክንያት ሳይሳፈር ቀርቶ ትኬቱ ለእሁድ እንደተላለፈና በማግስቱ አደጋው በደረሰበት አውሮፕላን ላይ እንደተሳፈረ ገልጸዋል። ወይዘሮ ሚልካ እግዚአብሔር እኔንም የኢትዮጵያ ህዝብንም በዚህ ውስጥ አንድ ነገር ሊያስተምረን ነው ብዬ አስባለሁ ሲሉ ደጋግመው ይናገራሉ። እንኳን ብሔር ብሔረሰቦች ቀርቶ ሁላችሁም የዓለም ህዝቦች ይህችው ናችሁ፣ ከአፈር አታልፉም በሚል የማስተማሪያ መልእክት ነው የሚል ስሜት ነው ያለኝ፣ ይላሉ። ማምሻውን ከሚገኙበት ናይሮቢ በስልክ አግኝቼ አነጋግሬያቸው ነበር። ስለ ልጃቸው በመናገር ይጀምራሉ። የተወለደ ወለጋ መጆ የሚባል ቦታ የተወለደ ክልዳገሬ ነው። እዛ ነው የተወለደ እንግዲህም በአስራ ዘጠኝ ዘጠና አንድ ነው የተወለደውና፣ እንደ ፈረንጆች በአስራ ዘጠኝ ዘጠና አንድ ማለት ኦልሞስት ወደ ሀያ ሰባት አመቱን ወደ መጨረስ መሰለኝ። አሁን ከኢትዮጵያ ወደ አንቺ ጋር እየመጣ አንቺ ወዳለሽበት እየመጣ ነበር። አሁ እዚህ ነበረ፣ በፊትም እዚህ ነበረ። እዚህ ቆይቶ ተመለሰ። አሁን ደግሞ ለተወሰነ ጊዜ እዛ ቆየና ወደዚህ መምጣት ፈለገ ለአንዳንድ ነገር እና በዛ መሀል ነው እንግዲህ ይሄ ነገር የተከሰተው። ሊመጣ ያለበት ቀን እሑድም ቀን አልነበረም። በሰባት ነበር። እንዲያውም በቃ ትኬት አሬንጅ ላረግለት በሰባት እንዲመጣ ትኬት ኦፊስ ስሄድ ስድስት ደግሞ እዚህ ስራ አቁመው ነበረ የናይሮቢ አየር መንገዶች እና ምንም በረራ አልነበረም። እና ትኬት ኦፊስ ምናልባት ነገም ሊቀጥል ስለሚችል ለሌላ ቀን ብታደርግለት ይመረጣል ሲሉ፣ ያው እንግዲህ እነሱ እንደ ምክር ነገር ነው የሰጡኝ እንጂ ለአድማውም ስለመቀጠሉ የሚያውቁት ነገር የለም። ግን ምክር ነገር ሲሰጡኝ ኦኬ፣ እንደዛ ከሆነ ብዬ ለቅዳሜ በዘጠኝ ቆረጥኩለት። በዘጠኝ በቃ ይመጣል ብለን ስንጠብቅ ተደውሎ አንብጦታል ፍላይት ለነገ ጠዋት አስተካክለንለታል ብለዋል። ያው ለእሑድ ማለት ለአስር ማለት ነው። በአስር ይመጣል ብለን ጠዋት አነጋግሬው ነበረ ራሴ እኔ። ዛሬ ወደ ቸርች ስለሚሄድ አልጠብቅህም ይጠብቅ ሰው አላልኩም። ከልዩ ጋር የምተዋወቃለሁ። በቃ አሁን ፍተሻ ጨርሼ ውስጥ እየገባሁ ነው አለኝ። በቃ የመጨረሻ ቃዶች ነበር ያናገረ እንግዲህ ከዛ በኋላ በኋላ እንግዲህ ሰርት ጨርሼ ስመጣ ሰወጣን የሰማውት ማቆም ነገር አልነበረኝም እና ትንሽ ግራ የሚያጋባ ለመቀበልም፣ ትንሽ የሚከብድ ነበረ። ለአእምሮ ትንሽ ይከብዳል ገባሽ የዓይነት ነው ነገር እግዚአብሔር ካላት ቻለ ምንም። በዘጠኝ ያመለጠው ለምን እንደሆነ ጠየቀሹ ነበረ። ዘገየናሉ ቤት ውስጥ ዘገየ መሰለኝ። ገት መንገድ ላይ እስከሚደርሱ እና ሲደርስ የቦርዲንግ ታይሞ አልፏል፣ አይቻልም ብለው እምቢ አሉት። ቢለምናቸውም እምቢ አሉት። ከዛ በቃ ለአስር አስተካከሉለት ለጠዋት። ከዛ የሚቀጥል ሌላ ፍላይትም ነበረ ምሽቱን። የሚገርመው እኔ እንጃም እሱን ነበረ እዛው ሲያናግሩም ታዲያ ቀጥሎ የሚመጣ እኮ ሌላ አለ፣ በእሱ ብታስተካክሉለት ምናምን ስልሽ፣ እስኪ እየሞከርን ነው ለማንኛውም ማለች። እኛ ክስቱ ዛለች። የአባቱ እህት በኋላ ቆይታ ደውዬ ስጠይቅ አይ በቃ ለነገ ጠዋት አድርገንለታል አለችኝ። በመሀል እንግዲህ እንደዚህ ሆነ። እዛ ላይ ኢትዮጵያ ሕዝብ ሀዘን ነው መቼም እንግዲህ ብቻ አይደለም በእውነት የሚያሳዝን ነገር ነው። ልጃቸውን በማጣታቸው ሀዘናቸው የከፋ ቢሆንም አደጋው ለትምህርት ነው ብለው ያምናሉ። እንግዲህ አሁን በዚህ ውስጥ በእውነት አንድ የምረዳው ነገር ቢኖር እግዚአብሔር ይህን ነገር ያደረገው እንዲያውም የኢትዮጵያን ሕዝብ የሚሆነ ነገር በዚህ ውስጥ ያስተምረናል ነው ብዬ ምን ያስባለሁ በቃ ነገ ከነጎዲያ በቃ ዋስትና የለንም። በእርግጥ በተስፋ እንኖራለን ግን እንኑርበት አንኑርበት ዋስትና የለንም። ስለዚህ ዛሬ ያለችንን ቀን በእውነት ተሳስበን፣ ተፋቅረን በቃ እንድንኖር። እኔ ለዚህም ይመስለኛል በእውነት እግዚአብሔር ትልቅ መልእክት ያለ ይመስለኛል በዚህ ውስጥ እኔ ያነኝ። በቃ አሁን የተለያየ ነገር አለ በሀገራችን ውስጥ እና ይሄ የኔ ነው፣ ያ የኔ ነው የምንለውን ነገር በማናስበው ደቂቃ ውስጥ ነው ጥለ ነው የምንሄደው በእውነት እና ይሄ ለእኛ ትልቅ ማንቂያ ነገር ሊሆን ይገባል። በቃ የኔ ነው የምንለው ነገር እኛ በዚህ ምድር ላይ ለምን እኔ ነው ይገባኛል የምንለው ነገር የለንም። በቃ እርግጠኛ ሁነሽ በእጅሽ ይዘሽ ከመጨረሻ በቅደሽ ከእጅሽ የምትለቂው ነገር ነው የኔ ነው የምትይው እንጂ ሳታስቢ ከእጅሽ ላይ የሚወሰድ ነገር የእኔ ነው ብለሽ የምትይው ነገር ሊሆን አይችልም። ስለዚህ የኛ ነው የምንለው ነገር የለም። ጊዜያዊ ነን በቃ በዚህ ምድር ላይ እና ጊዜያዊ እስከሆንን ድረስ ደግሞ እቺ የምንኖር የተሰጠችንን ጊዜ በመተሳሰብ በመፈቃቀር፣ በቃ ራሳችንም በቃ ጊዜያችን ደርሶ እኛም ከዚህ ምድር ላይ የምንሄድ ሰዎች ነን። እስከምንሄድ ድረስ በእንዲህ አይነት ኑረ ለሚቀጥለው ጀኔሬሽን ደግሞ እንዲህ አይነቱን ምሳሌ ትተን እንድናልፍ በእውነት እኔ ይሄን ነው ነው ሰሞኑን ቁጭ ብዬ የማስበው ይሄን ነው በቃ ምን አለ ትምህርት ቢሆነንስ፣ በቃ ከዚህ ብንማርስ እንኳን እኛ አሁን ኢትዮጵያ ውስጥ ያለን ብሔረሰቦች ቀርተን የዓለሙም ሁሉ አንድ ላይ የሆናችሁ እች ነች ብሎ ነው እግዚአብሔር እዚች ጋር ያሳየን። በእውነት በቃ ሁሉም አንድ ላይ በቃ እዚቹ ጋር በቃ የመጨረሻ እቺ ነች ካፈር አናልፍም በቃ በስጋ ከዛ እንግዲህ እኔ እንደ አንድ አማኝ ብናገር ከዛ ያለፈ ህይወት አለን እኛ። እኔን ያጽናናኝ ትልቁ ነገርም ይሄ ነው። ይሄ መጨረሻ አይደለም መለያ ነው። ከዚህ ከምድር የምንለያይበት ወቅት ነው እንጂ መጨረሻ አይደለም። ቀጣይ ህይወት አለ። መሸጋገሪያ ነው ይሄ ወደ ሌላኛው አለም ይሄ እኔም በጣም አጽናንቶኛል። ግን እንደ ስጋ ደግሞ በዚች ምድር ላይ እስካለን ድረስ ጊዜያዊ ኑሯችንን ደግሞ በመተሳሰብ በመፈቃቀር እንድንኖር በቃ በእውነት ለሰው መናገር የንፈልገው ሰሞኑን የምናገረውም ይሄንን ነው። ምን አለ በቃ ትምህርት ቢሆንን ብንተው። አሁን ይሄድ እንኳን አናውቅም። አሁን አሁን ይሄ እኮ ልጄ ጠዋት አዋርቷል ወዲያው እኮ ነው እኔን አዋርቶ ከስድስት ደቂቃ በኋላ። የለም በዚች ምድር ላይ እኛም ከዚህ የተለየን ሰዎች አይደለንም። በዚች ደቂቃ ያናገርኩሽ ራሱ ምን እንዲመጣብኝ እንደሚችል እኔ አላቅ። በቃ ከዚህ ምድር መቼ እንደሚሄድ ግን ያለኝን ጊዜ ደግሞ ለሚመጣው ትውልድ ጠቃሚ የሆነ ምሳሌ ትቶ ማለፍ መቻል ይህን ከዚህ ብንማርና በእውነት ብንመለከት ብዬ ነው ማስበው። የኢትዮጵያ አየር መንገድ ንብረት የሆነውና እሁድ መጋቢት አንድ ቀን 2011 ዓ ም ቢሾፍቶ አቅራቢያ የወደቀው ቦይንግ 737 ማክስ 8 አውሮፕላን ውስጥ የነበሩ 149 ተሳፋሪዎችና 8ት የበረራ አስተናጋጆች በአጠቃላይ የ33 አገር ዜጎች ሕይወት ማለፉ ይታወሳል። በአደጋው ቤተሰቦቻቸውን ላጡ ሁሉ ብዙዎች መጽናናትን በመመኘት ሀዘናቸውን እየገለጹ ይገኛሉ። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ። ባለፈው ማክሰኞ በድሬዳዋ አስተዳደር ምክር ቤት የተካሄደውን የአመራር ለውጥ እንደማይቀበለው የጉርጉራ ጎሳ ኡጋዛዊ ጉባኤ አስታወቀ። የጉባኤው ልዩ ጸሐፊ አቶ ጀማል ኡመር በተለይ ለቢዮ እንዳስታወቁት ኡጋዛዊው ጉባኤ ባወጣው መግለጫ ሹምሽሩ የአንድ ጎሳን የበላይነት ያንጸባረቀ ነው ብለዋል። አዲስ ቸኮል ዝርዝር አለው። የኦጋዛዊ ጉባኤ ልዩ ጸሐፊ አቶ ጀማል ኡመር ዛሬ ረፋር ላይ በተለይ ለቪኦኤ በሰጡት መግለጫ ሰሞኑን የድሬዳዋ አስተዳደር ምክር ቤት በሁለተኛ ዓመት አምስተኛ አስቸኳይ ጉባኤ ላይ የተደረገውን የአመራር ለውጥ እንደማይቀበሉ አስታውቀዋል። ይህ መግለጫ እንግዲህ የሚመለከተው በተለይ በድሬዳዋ ላይ ያለውን የአስተዳደር የሹም ሽረትና የግምገማን ሂደት ነበር ለመግለጽ የፈለግ ነው። ስለዚህ በቅርቡ የተካሄደው የድሬዳዋ አስተዳደር ግምገማ በቀጥታ የለውጡ ተጠቃሚ እንዳይሆን በግለሰቦች ፍላጎት የተሰራ ስራ ነው። እዚህ ላይ እርምጃ መውሰድ ያለበት የኢትዮጵያ ሶማሌ ዴሞክራሲያዊ ፓርቲ እንደ ፓርቲ በድርጅታዊ አሰራር ውሳኔ መሰጠት ሲገባው በዘፈቀደ ግለሰቦች ናቸው ሹም ሽረቱንም የገምገማን ማቅጣጫ በማሳት ውሳኔ የተሰጠው ማለት ነው። ስለዚህ ይሄ ውሳኔ ደግሞ እንደ ጉርጉራ ጋዛይ ጉባኤ ጉዳዩን ተመልክቶ ውሳኔ የሰጥቶበታል ማለት ነው። ተቀባይነት እንደሌለው ነው። ባለፈው ማክሰኛው የግብርና ውሃ ማዕድንና ኢነርጂ ቢሮ ኃላፊ ሆነው የተሾሙትና እስከ ሹመቱ ዋዜማ ድረስ የድሬዳዋ ኢሶዴፓ ጽህፈት ቤት ኃላፊ የነበሩት አቶ አብዱሰላም አህመድም ጭምር ኢሶዴፓን የሚወክሉ አመራሮች ምርጫ ላይ ግልጽ መረጃ እንዳልነበራቸው ይናገራሉ። ነገ ለመቀየር ኢንዶርስ ለማድረግ በፓርላማ ማታ ነው የተነገረኝ፣ ሁለት ሰዓት ላይ ማለት ነው። በሂደቱ ላይ ምንም ቅሬታ አለኝ ማለት ትክክል አልነበረም። እንደዛ ሳይሆን በንግግር በሀሳብ በመለባወጥ መሆን ነበረበትና እንደ የባሀ ፓርቲ አሰራርን የተከተለ አልነበረም። ያንን ቅሬታ ይንም ነግሬያቸዋለሁ። እዚህ አምስት ወር እንትን ነበርኩና ጽህፈት ቤት ኃላፊ የፓርቲው ስለዚህ በዚህ መልኩ መሆን አልነበረበትም። ገብተዋል። ወንበር የህዝብ ነው። በዛ መሰረት እንትን ሽግሽግ ማድረግ ይቻላል፣ ግን በትክክለኛው መንገድ መሆን አለበት። በድሬዳ ሲወደፓ ጽህፈት ቤት ኃላፊነት አዲስ የተሾሙትን ሰው ቢሮቸው በመሄድ ለማግኘት ያደረጉት ሙከራ አልተሳካም። ጅጅጋ የኢሶዴፓ ጽህፈት ቤት ኃላፊ አቶ ማሀመድ ሻሌን በስልክ ለማግኘት ያደረጉት ተደጋጋሚ ጥረትም እንዲሁ አልተሳካም። በድሬዳዋ ካሉት የሹመት መደቦች አርባ ፐርሰንቱ ለኢሶዴፓ የሚሰጥ ሲሆን ከዚህ መካከል በአስተዳደሩ አብላጫውን ቁጥር የሚይዙ ቲሳዎችና ጉርጉራዎች አብዛኛውን የኢሶዴፓ የሹመት መደቦች ይይዛሉ። የድሬዳዋ ከንቲባ በየአምስት አመቱ ከኦዴፓና ኢሶዴፓ ነው እየተፈራረቀ የሚሾመው። አሁን ከኢሳ ጎሳ የተገኙትና ለሶስት ዓመት ተኩል በከንቲባነት ያገለግሉት አቶ ኢብራሂም ውስማን የመልቀቂያ ጥያቄ አቅርበው ከንቲባነታቸውን ሲለቁ በእርሳቸው ቦታ የሶሪፓ በእጩነት አቅርበው ያሾማቸው አዲሱ ከንቲባም ኢሳ መሆናቸው የቅሬታ መንስኤ እንደሆነ ነው ስማቸው መግለጽ ያልፈለጉ አንድ መካከለኛ አመራር የሚናገሩት። እንደ አመራሩ ገለጻ የአርባ አርባ ሃያ ቀመር ከመጣ ወዲህ ሶማሌን ወክሎ የድሬዷ ከንቲባ የሚሆነው ኢሳ ብቻ መሆኑ ቅሬታ ፈጥሯል። አስቀድሞ ለዛሬ አርብ ይፋ ይሆናል ተብሎ የነበረው የአስተዳደሩ የመካከለኛ አመራሮች ሹምሽር ውጤትም በዚሁ አለመግባባት ሳቢያ ላልተወሰነ ጊዜ ይፋ ሳይደረግ መተላለፉን እኚሁ አመራር ለቪኦኤ አስታውቀዋል። ከወር በፊት የአርባ አርባ ሀያ ቀመርን በመቃወም ከተማ አቀፍ ተቃውሞ ላይ ተሳታፊ የነበሩት የሳተናው የድሬ ወጣቶች ህብረት አባል የሆነው ወንደሰን ኪዳኔም በዚሁ ቀመር ላይ ተመስርቶ የተካሄደው የአመራር ሹምሽር ለውጥ ያመጣል ብሎ እንደማያምን መግለጹን ቪኦኤ ዘግቦ ነበር። ለአሜሪካ ድምጽ ራዲዮ፣ አዲስ ቸኮን ነኝ ድሬዳዋ። አዲስን ለዘገባው እናመሰግናለን። እንግዲህ አድማጮች የዛሬውን የጋቢና ጉዟችንን እያጠናቀቅን እንገናኛለን። በመጨረሻም አንድ ዜና አለን። ፕሬዚዳንት ዶናልድ ትራምፕ ከሜክሲኮ ጋር በሚዋሰነው ድንበር ግንብ ማሰሪያ ገንዘብ ለማግኘት እንዲያመቻቸው ሲሉ ያወጁትን የአስቸኳይ ጊዜ ሁኔታን እንደማይቀበል የዩናይትድ ስቴትስ ምክር ቤት ዛሬ በኦፊሴል አስታውቋል። በሪፐብሊካውያኑ የሚመራው የሀገሪቱ ህግ መወሰኛ ምክር ቤት አስራ ሁለት ሪፐብሊካውያን ሴነት ሴኔተሮች አዋጁን በመቃወም ውሳኔ ላይ ከዴሞክራቶች ጋር ተባብረዋል። ፕሬዚዳንቱ በድምፅ መብቴ እሽረዋለሁ ሲሉ ያሰሙትን ዛቻ ከቁም ነገር ሳይቆጥሩ ነው ይህንን ውሳኔ ያስተላለፉት። የሀገሪቱ ምክር ቤት ብሔራዊ አስቸኳይ ጊዜ አዋጅን በኦፊሴል አልቀበልም ሲል ለመጀመሪያ ጊዜ መሆኑን የገለጹት የኒውዮርክ ተወካይ ቻክ ሹመር ይህ የሚዘወተር ድምፅ እለት አይደለም ብለዋል። አድማጮች ለዛሬ የያዝ ነው የጋቢና ቪኦኤ ጉዟችንን በዚሁ ተጠናቋል። በነገው ምሽት በድጋሚና ከበሰኞ ደግሞ በመደበኛ ዝግጅታችን እንገናኝ። አብሬያችሁ ያመሸሁት ጽዮን ግርማ ነበርኩ። ማኩቤል ያብሮ በቴክኒክ አቀናብሮልናል። መልካም ምሽት፣ ደና ደሩ። Kun radio Sagelam.